ኢትዮጵያ በተካሄደው ጦርነት በርካታ የመሰረተ ልማቶች ከወደሙባቸው ከተሞች መካከል አንዷ ደሴ ናት። በዚያ የሚገኙ ዘጋቢያችን ኬኔዲ አባተ የተለያዩ የከተማዋን ክፍሎች በመቃኘት የደረሱ ውድመቶችን ተመልክቷል። ይህንንም እንዲያካፍልን በስልክ መስመራችን ይዘነዋል ሀብታሙ ስዩም አነጋግሮታል። ኬኔዲ እንዴት አምሽተሃል? የሰሜን ኢትዮጵያው ጦርነት ከተካሄደባቸው ስፍራዎች መካከል አንዷ በሆነችው ደሴ ነው በአሁኑ ሰዓት የምትገኘው። ደሴ እንደምንውላ እንደምን አድራለች? ገነክትልኛታሙ እንዴት አምሽታል? በእንግዲህ ቀደም ሲላንተምን በገለጽከው በሰሜን ኢትዮጵያ ግጭት ከሚከተባቸው ከነበሩ ቦታዎች ይደሴ ከተማ በዋነኛነት ከሚጠቀሱት መካከል ማንሳት እንችላለን። እንግዲህ የሕወሓት ሀይሎች ከተማን ከአንድ ወር በላይ ተቆጣጥረው ቆይተው አሁን እንግዲህ ከተማዋን ለቀው ተወጡና የፌዴራሉ መንግስት ከተማ የተቆጣጠረ ከሳምንት በላይ ተቆጥሯል። እንግዲህ በእነዚህ ጊዜያት ከትናንት በስቲያ ነበር ወደ ከተማ የገባሁት። የተለያዩ እንቅስቃሴዎችን ስመለከት ነበር። በዛሬው ዕለትም የው እንቅስቃሴ እንደገጠበ ነው ያለው። ከቀን ወደ ቀን በከተማዋ የሚታየው እንቅስቃሴ እየደመቀ ነው እየተስተዋለ ያለው ማለት ነው። የተለያዩ የትራንስፖርት አገልግሎቶች በደሴና አካባቢዋ ወደ ሐይቅ ወደ ኮምቦልሳ እንደዚሁም እስከ ከሚሴን ድረስ የትራንስፖርት አገልግሎት የሚሰጡ የተሽከርካሪዎችን ተመልክቻለሁ። ከዛ ባለፈ ሌሎች ምግብ ቤቶችም እንደዚሁ ከቀን ወደ ቀን እየተከፈቱ ያሉ እየጨመሩ መሆናቸውን እያስተዋልኩ ነው ያለሁት። ሆቴሎችን እንደዚሁ ከዚህ ቀደም በጦርነቱ ምክንያት ተዘግተው የቆዩ ሆቴሎች አንድ ሁለት እያሉ የሚከፈቱትም እንደዚሁ በመጨመር ላይ ይገኛሉ። በከተማዋ ያለው የንግድ እንቅስቃሴን እንደዚሁ የተወሰነ መልኩ እየደራ በመምጣት ላይ ነው የሚገኘው ማለት ነው። ሌሎች የተለያዩ የመሰረተ ልማቶች እንደ ስልክ፣ የውሃ የማሰሉትም በአሁኑ ሰዓት በጥሩ ደረጃ ላይ ነው የሚገኙት። የህብረተሰቡ ማስታየት ይህንኑ ነው የሚያሳየው። ከአገልግሎት እንግዲህ ኔትወርክ አልፎ አልፎ የመቆራረጥ ባህሪ ቢስተዋልበትም የስልክ ኔትወርክ አገልግሎት እየሰጠን የሚገኘው፣ የኢንተርኔት አገልግሎት ግን እስከዛሬም ድረስ አለመጀመሩ አስተውያለሁ። ከዛ ውጭ መብራት በትናንትናው ዕለት ክፍል ሙሉ ጠፍቶ ብሎ ነበር። ነገር ግን ምሽት ላይ ወደ ኮሮ ሰዓት በኋላ መብራት አገልግሎትን ተመልሶ ነበር። እንግዲህ እንግዲህ ከተማዋ እና በዙሪያ ያለው እንቅስቃሴ ወደ ሀይቅ አካባቢም በዛሬው ዕለት ለማፍናት ሞክር ያለው ደህና የሚባል እንቅስቃሴን ያለው ከትናንት ትናንት ከተመለከትኩት ተሻሉ እንቅስቃሴዎችን ማስተዋል ችያሉ አብታሉ። እንግዲህ ኬኔዲ እንደሚታወቀው የደሴ ከተማና በአካባቢ ያሉ ስፍራዎች በዚህ ጦርነት ምክንያት ከፍተኛ ውድመትን ስፍራዎች መሆናቸው ይነገራል። ከተማዋና በአካባቢዋ የራስህን ቅኝት ማድረግህን ሰምቻለሁ፣ እና ያያቸው ውድመቶች አሉ ወይ? የደረሰው ውድመት ምን ይመስላል? በዛሬው ዕለት በከተማዋ የደረሰባቸው ተቋማት መካከል በተለይም የሲቪል ማህበራዊ አገልግሎት ሰጪ ተቋማት መካከል የጤናውን ዘርፍና የትምህርቱን ዘርፍ የተወሰነ ለመቃኘት ሞክር ያለው ከጤናው ዘርፍ እንግዲህ የደስ አጠቃላይ ስፔሻላይ በዛሬው ዕለት ለማየት ሞክር ያለው በዚህ ሆስፒታል እንግዲህ ከፍተኛ ጉዳት እንደደረሰ ከዚህ ቀደም በመንግስት ሚዲያዎችን ጭምር ሲዘገብ እንደነበር አንተም ተመልክተህ ሊሆን ይችላል። አድማጭ ተመልካቾቻችንም እንደሰሙት እገምታለሁ። በዛሬው ዕለት እኛም እንግዲህ በስፍራው ተገኝተን እንደተመለከትነው እጅግ በጣም ከፍተኛ ሊባል የሚችል ውድመት በዚህ ሆስፒታል የደረሰው። የሆስፒታሉ ስራ አስኪያጅ ዶክተር ሃይማኖት እንግዲህ እንደነገሩ እዛም እንደሚታወቀው ሰማንያ በአመቱ ላይ በ ሺህ መቶ ሰላሳ አራት አመተ ምህረት ነው በኢትዮጵያ አቆጣጠር የተመሰረተው። እንግዲህ ይህ ሆስፒታል ከዜሮ ሰማንያ አመት ወደኋላ ተመልሶ ከዜሮ እንደሚጀምር ነው የሚቆጥረው ነው ያው በእርግጥም እንደዛ ነው የሚመስለው። እኔም በውስጥ ተመልክቼ የገርች ያየሁት ነገር የሚያሳየው ማለት ነው። የመድኃኒት ቤት የሚባል ሙሉ በሙሉ ምንም የተረፈ መድኃኒት አለመኖሩን ተመልክቻለሁ። የመድኃኒት ቤቶች ቤቱን ሲያጸዱ የጽዳት ሰራተኞችን በዛሬ ሁለት ተመልክቼ ነበር። ግቢው በአጠቃላይ ሲጸዳ ነው የከረመው። ነው ከዛ ባለፈ የላቦራቶሪ እቃዎች እንደዚሁም ደግሞ በከተ ሆስፒታል የሚገኝ ኦክሲጅን ማምረቻ ማዕከል አለ። ይህ የኦክሲጅን ማምረቻ ማዕከል በአማራ ክልል ከሚገኙ ሁለት ማምረቻዎች አንዱ ነው። በምስራቅ አማራ ደግሞ ብቸኛው ነው ለሆስፒታሉ ብቻ ሳይሆን ለሌሎችም አካባቢዎች ኦክሲጅኖችን እያመረተ የሚያደርስ ማዕከል ነበረ። ነገር ግን በአሁኑ ሰዓት ማዕከል በውስጡ ያለው የኦክሲጅን ማምረቻ በህወሀት ኃይሎች ተዘርፎ እንደተወሰደ ነው የሆስፒታሉ ስራ አስኪያጅ የነገረችኝ። ከዚም ውጭ እንግዲህ የተረፈው ደግሞ አገልግሎት እንዳይሰጥ ተደርጎ እንደወደመ። ይህ ብቻ ሳይሆን ሌሎችም ማቴሪያሎች፣ አብዛኛው ማሽነሪዎች የካንሰር ሕክምናን ጨምሮ እንደዚሁም የካንሰር ሕክምና በዚህ በምስራት አማራ ብቸኛው የካንሰር ሕክምና የሚሰጥበት ሆስፒታል ነው። የሱም ማቴሪያሎች ሳይቀሩ በርካታ ማሽነሪዎች ተዘርፎ መወሰዳቸውን፣ እነዚህ ዘረፋዎች ደግሞ የሚካሄዱት በእጅግ በጣም በጥንቃቄ እንደሆነና የባለሙያዎች እየመጡ በሚሰቷቸው የእንግዲህ ዘረፋው የተካሄደበት መንገድ እንደሚያሳይም በራሳቸው በሙያዊ አንደሎታቸው ነግረውኛል ዶክተር ሃይማኖት። ከዛ ባለፈ እንግዲህ የሆስፒታሉ በአሁኑ ሰዓት በተወሰነ ደረጃ ወደ አገልግሎት መመለስ ጀምሯል። በተለይ የወሊድ አገልግሎት እና ድንገተኛ አገልግሎት እንደዚሁም ደግሞ የተመላላሽ ታካሚዎች በተለይ የኤች አይ ቪ እና የመሳሰሉ በቋሚነት መድኃኒት የሚወስዱ ግለሰቦችን ማስተናገድ ጀምሯል። ይህን የሚያስተናግደው እንግዲህ ማቴሪያል ኖሮት ሳይሆን ባለሙያዎች ባላቸው ሙያ ብቻ አገልግሎት መሰጠት ስላለባቸው እንደሚያደርጉ ነው የነገሩን። ከወሊድ ጋር በተያያዘ በወር በአማካይ ስምንት መቶ እናቶች በሆስፒታሉ ይወልዱ እንደነበርን ነው የነገሩኝ። እንግዲህ በአሁኑ ሰዓት ይህ በተቋረጠበት ጊዜ ብዙዎች ለጉዳት ሊጋለጡ ስለምችሉ በተጋለጡ ነግረውን፣ ይህንን ለመቅረፍ በሚል ይህን አገልግሎት እንደጀመሩ ነግረውኛል ማለት ነው። እንግዲህ በአጠቃላይ ሆስፒታሉ አስር ሚሊዮን ለሚሆኑ ሰዎች አገልግሎት ይሰጥ እንደነበረው ነው የነገሩኝ። አስር ሚሊዮን ስ በአማራ ክልል እንዲሁም በምስራቅ አማራ እንደዚሁም በአፋር ክልል በኤርትራዊ ማጎራባች ክልሎች እንደዚሁ የዚህ ሆስፒታል ተጠቃሚዎች እንደነበሩ ነግረውኛል ነገር ግን አሁን ከጳውሎስ ሆስፒታል ከአዲስ አበባ ከመጡ ባለሙያዎች ጋር እነሱ ከሚያደርጉላቸው ድጋፍ ጋር አንድ ላይ ሆነው በተወሰነ መልኩ ሆስፒታሉን በእነዚህ አገልግሎቶች ቀደም ሲል በጠቀስኳቸው ወደ ስራ ለመመለስ ሞክረዋል ከዛ ባለፈ እንግዲህ ከትምህርቱ ዘርፍ እንደዚሁ በርካታ ሴቶች ጉዳት ደርሶባቸዋል እኔ ግን በዛሬው እለት የተመለከትኩት የ ወሎ ዩኒቨርሲቲ እና በወሎ ዩኒቨርሲቲ እንደዚሁ በርካታ ውድመት መከሰቱን በስፍራው ተገኝቼ መመልከት ችያሉ የዩኒቨርሲቲ ፕሬዚደንት ዶክተር መንገሻ እንደነገሩ በዩኒቨርሲቲ የደረሰው ጉዳት በአጠቃላይ በሰሩት ጥናት አስራ አምስት ቢሊየን የኢትዮጵያ ብር እንደሚገመት ነግረውኛል። እንግዲህ ይህንን የደረሱትን ጉዳቶች ሙሉ በሙሉ ለማካካስ ረዥም ጊዜ ቢወስድም በአጭር ጊዜ የሚሰሯቸውን ስራዎች መሰረታዊ የሚባሉትን በመስራት የተማሪዎቹን ከሁለት እስከ ሶስት ወር ባለው ጊዜ ውስጥ በመሰረታዊ አገልግሎቶች ለመቀበል ጥረት እያደረጉ እንደሆነ ነግረውኛል የዩኒቨርሲቲው ፕሬዚደንት። ሀብታሙ እጅግ በጣም አመሰግናለሁ። ኬኔዲ አባተ የአሜሪካ ድምፅ ዘጋቢ ከደስቴ ላደረስከን መረጃ በእጅጉ አመስጋኝ ነን። መልካም ምሽት ይሁንልህ። አመሰግናለሁ ሀብታሙ። መልካም ምሽት።